የዩናይትድ ስቴትስ ከፍተኛ ፍርድ ቤት ከዚህ በፊት ፕሬዚዳንት ዶናልድ ትራምፕ እስልምና በሚበዛባቸው ስድስት ሀገራት ዜጎች ላይ ለተወሰነ ጊዜ ያስተላለፉትን ውሳኔ በከፊል ተግባራዊ እንዲሆን አደረገ። ውሳኔውም ፍርድ ቤቱ ከሶስት ወር በኋላ በድጋሜ ይመለከተዋል ተብለዋል። ለመሆኑ ውሳኔው ምንድን ነው? ከፍተኛው ፍርድ ቤት ያደረገው ሁለት ነገር መሆኑን የሚገልጹት ጠበቃና የህግ አማካሪው ዶክተር ኑሮ ደደፎ ዩናይትድ ስቴትስ ከሚኒያፖሊስ ነው። እንግዲህ ሱፕሪም ኮርት ያደረገው ሁለት ነገር ነው መታወቅ ያለበት። አንደኛ የትራምፕ አድሚኒስትሬሽን ያቀረበውን ይግባኝ የማትና የአላማት መፍታሉ ሱፕሪም ኮርቱ ገባ። አሁን ያደረገው ሱፕሪም ኮርት አንደኛ የቀረበውን ይግባኝ አለው የምል ትእዛዝ ሰጠው ማለት ነው። እንግዲህ እዚህ ላይ አያለሁ የምል ትእዛዝ ሰጠው እንጂ በዚህ ጉዳይ ላይ የመጨረሻ ውሳኔ አልሰጠም፣ ጉዳዩን ተቀበለው ማለት ነው ለማለት። ሁለተኛ ምንድነው እንግዲህ ትራምፒ በጠየቀው ከዚህ የታችኛው ፍርድ ቤት ያገድብኝን ትእዛዞች እንዳይፈጸም ያደረገው እንድፈጸምልኝ የምል ነበር። ሁለተኛው ጥያቄው እንግዲህ ይሄን ነው እንግዲህ ፓርሻሊ ኮርት የተቀበለው ማለት ነው እንዳለ ቶታል ባል ይሄ ስድስቱ ሀገሮች እንዳለ እንግዲህ ፕሬዚዳንቱ የሀገሪቷን ሴኪሪቲ ለማስጠበቅ ለጊዜው ፓርሻሊ ተቀበለው ማለት ነው። ለጊዜው ፓርሻሊ ተቀበለው ማለት አለቀ ማለት ነው? ገና ክርክር ይደረግበታል። ፓርሻሊ ምንድን ነው የተባለው? ከአሜሪካ ጋር ግንኙነት የሌላቸው ቦናፊዳ ሪሌሽን ያለው ፍርድ ቤቱ የሌላቸውን ሰዎች ፕሬዚዳንቱ ባወጣው ትእዛዝ ለዘጠና ቀን እንዳይገቡ ማድረግ ይችላል የቦና ፊዳ ሪሌሽን አንዳንድ ዩኒቨርሲቲ ተማሪዎች ሊመጡ ይችላሉ አሁን ከነዚህ ከስድስቱ ሀገሮች ማለት ነው ለመሆኑ የቦና ፊዳ ግንኙነት ያላቸው ቤተሰቦች ውሳኔው አይመለከትም የሚል አንቀጽም ወይንም አነጋገርም አለ ቦና ፊዳ የሚለው አገላለጽ ምን ይሆን ዶክተር ኑሮ ደደፎ ማብራሪያ ይሰጡበታል እንግዲህ ቦና ፊዳር ሌሽ የሚባለው ከአሜሪካ ሲቲዝን ወይም አሜሪካ ካሉ ግሪን ካርድም ካላቸው ሰዎች ጋር ግንኙነት ያላቸው እንደማለት ነው። ወይም አሜሪካ ውስጥ ከአሜሪካ ተቋማት ማለት ነው ከዩኒቨርሲቲ ጋር ሌክቸረሮች ሊሆኑ ይችላሉ። ከዛ ሀገር የሚመጡ ተማሪዎች ሊሆኑ ይችላሉ። ከዚህ በፊት ለተለያዩ ዩኒቨርሲቲዎች አፕሊኬሽን አቅርቦ ተቀባይነት ያገኙ ተማሪዎች ሊሆኑ ይችላሉ። ከዚህ በፊትም በተለያዩ ለቢዝነስ ወይም ለስራም አፕላይ አድርጎ የአሜሪካ ውስጥ ያሉ ካምፓኒ የተቀበላቸውም ሊሆኑ ይችላሉ። ይሄ እንግዲህ ሰፊ ነው። ህጋዊ ግንኙነት እንደማለት ነው። ይሄ ግንኙነቱ የተደረገው በትክክለኛው መስመር ከነኚህ ከስድስቱ ሀገሮች ማለት ነው እንግዲህ እነኚህ ስድስቱ ሀገሮች እንደምታውቀው ሊቢያ፣ ኢራን፣ ሶማሊያ፣ ሱደን፣ የመን ነው። ከነኚህ ሀገሮች እነኚህ ግንኙነት ህጋዊና በህጋዊ መሰረት ከዚህ በፊት ከአሜሪካ ካሉ ሰዎች ማለት ነው ለምሳሌ ሚስት ከዛ ሊያመጣ የሚችል ሰው ልጆቹን ሊያመጣ የሚችል ሰው ካለ ይሄ ቦናፊዳ ሪሌሽን የሚባለው። ሌላ ደግሞ እንዳልኩ ከአሜሪካ ከምፓኒ ጋር ከአሜሪካ ዩኒቨርሲቲ ጋር ከተለያዩ አገሮች ጋር ለምሳሌ ከዚህ በፊት እዚህ አካባቢ ለሕክምና የመጣ ሰው ሊያጠቃልል ይችላል ማለት ነው። ስለዚህ ከዚያ አገሮች አሁን ይመጣሉ ማለት ነው። ለዶይቼ ቬለ ራዲዮ ዘገባ መክበብ ሸዋ ነኝ ከዋሽንግተን ዲሲ